The voice of America! be so voice of በዓለም ዙሪያ ያሉ በአስራዎች ዕድሜ የሚገኙና ለሳይንስና ለሂሳብ ትምህርት ፍቅር ያላቸው ልጆች በየዓመቱ የሚወዳደሩበት ብሬክትሩ ጁኒየር ቻሌንጅ የተሰኘ ችሎታቸውን የሚያሳዩበት የጥሎ ማለፍ ውድድር የዘንድሮ አሸናፊ በካናዳ ተወልዳ ያደገችው ማርያም ሞገዝ ጸጋይ በአጠቃላይ የአራት መቶ ሺህ ዶላር ሽልማት አግኝታለች። ስምንሽ የቆየ በዓለም ላይ ከተወዳደሩት አምስት ሺህ ስድስት መቶ ተማሪዎች መካከል አንደኛ በመውጣት ይህን ስኬት የተጎናጸፈችውን ማርያም ሞገስንና ወላጅናቷን ምራዊት እዮብን አነጋግራለች እንደሚከተለውም ታቀርበዋለች። ካናዳ ውስጥ ተወልዳ ያደገችው የአስራ ሰባት አመቷ ማርያም ሞገዝ ጸጋዬ ለመጀመሪያ ጊዜ በተወዳደረችበት ዓለም አቀፍ የሳይንስና ሂሳብ ትምህርት ውድድር ማሸነፏን የሰማችው ጥቂት ተማሪዎች ርቀታቸውን ጠብቀው በተቀመጡበት የትምህርት ቤቷ ክፍል ውስጥ በቪዲዮ አማካኝነት ነው። ለትምህርት ቤቱ ገቢ የማሰባሰቢያ ስራ ላይ ለመሳተፍ በሚል ሰበብ ተጠርታ በቦታው የተገኘችው ማርያም ውድድሩን እንዳሸነፈች ሲነገራት በድንጋጤ እና ባለማመን ግራ ስትጋባ የውድድሩ አዘጋጆች በለቀቁት ቪዲዮ ላይ ይታያል። በጣም ደንገጭ ነበር። አላመንኩትም ስሰማው እና ትንሽ ጊዜ ፈጀኝ እያሰብኩት በጣም ትልቅ ነገር ስለሆነ ወዲያው የገባኝ አይመስለኝም በዓለም ዙሪያ የሚገኙ ከአስራ ሶስት እስከ አስራ ስምንት ዓመት የእድሜ ክልል ውስጥ የሚገኙ ልጆች የሳይንስ ወይም የሂሳብ ጽንሰ ሀሳቦችን የሚያስረዳ የሶስት ደቂቃ ቪዲዮ በማዘጋጀት በሚወዳደሩበት ውድድር ማርያም ያሸነፈችው ኳንተም ተነሊንግ የተሰኘ የፊዚክስ ጽንሰ ሀሳብን በግሏ ጥንታና ተረድታ በቀላልና ለማንኛውም ሰው በሚገባ መልኩ ማስረዳት በመቻሏ ነው። ዝም ብዬ ስለ ፊዚክስ እና ስለ ኳንቱም ሜካኒክስ እና በዛ የተገናኙት ነገሮች አነባለው እና ቪዲዮች ምናምን አያለው መጽሐፍ አርቲክሎች ምናምን አነባለው እና በሱ በሱ ነው የተማርኩት። ይሄ የሀይ ስኩል ደመስት አይደለም ይ ኳንቱም ተነሊንግ እና ኳንቱም ፊዚክስ። ስለዚህ በራሴ እየፈለግኩኝ እያነበብኩኝ ነው የተማርኩት። because the the zelda video uh, with the just number you know the quantum ነው በመቶ ሀያ አራት ሀገራት የሚገኙ አምስት ሺ ስድስት መቶ ተማሪዎች በተሳተፉበት የዘንድሮ ዓመቱ ውድድር ማርያም አንደኛ ሆና በማሸነፏ በአጠቃላይ አራት መቶ ሺ ዶላር የተሸለመች ሲሆን ሁለት መቶ ሀምሳ ሺ ዶላሩ የእሷን ትምህርት ወጪ መሸፈኛ፣ አንድ መቶ ሺ ዶላሩ ለምትማርበት ትምህርት ቤት፣ ሀምሳ ሺ ዶላሩ ደግሞ በቅርብ ስትረዳትና በውድድሩ ስታበረታታት ለነበረችው አስተማሪዋ የሚሰጥ ነው። ይህ ለትምህርት ቤቷ ትልቅ ደስታ እንደፈጠረ ማርያም ታስረዳለች። በጣም ደንግጠው ነበር እና በጣም ደስ ብሏቸው ነበር እና ትልቅ ነገር ነው ለትምህርት ቤታችን ገንዘቡ ለመድር እንዲደርሳቸውን አዲስ ሳይንስ ላብ ይከፍታሉ። ልጆች ሞር ሳይንስ እንዲወዱ እና ሳይንስ እንዲሞከሩና ኤክስፔሪመንት እንዲያደርጉ ሁሌ የሆነ ነገር ስጠየቅ አስተማሪ ታግዘኛለች፣ ትረዳኛለች። ሁሌ ስለ ሳይንስ እንነጋገራለን እና በሱ እርዳታና በሷ ኢንቱዚያዝም በጣም ሰፖርት አርጋኛለች። ዘንድሮ አስራ ሁለተኛ ክፍልን አጠናቃ በመጪው ዓመት ወደ ዩኒቨርሲቲ የምትገባው ማርያም በሙዚቃና በስዕልም የተካነች ናት። የዚህ ስኬቷ ዋና ሚስጥር ግን ከጀርባዋ ሆነው ድጋፍ የሚያደርጉላት ወላጆቿ መሆናቸውን ትገልጻለች። ከልጅነት ጀምሮ ሁሌ የምፈልገውን ነገር ሁሌ ያግዙኝ ነበር እና ሰፖርት ያደርጉኝ ነበር። የሆነ በሳይንስም ይሁን በሙዚቃ ወይ በስዕልና አርት ይሁን የሆነ ነገር ከፈለግኩኝ ወይ ከጠየኩኝ እስከሚችሉ ድረስ ያግዙኝ ነበር እና በጣም ነው መወዳቸው እና በጣም አመሰግናለሁ ሁሉም ነገር ላረጋችሁልን። የማርያም እናት ወይዘሮ መርሃዊት እዮ የልጇን ማሸነፍ ስትሰማ የተሰማትን ስሜት ለመግለጽ ቃላት ያጥረኛል ትላለች።

ቤት መጥቼም ራሱ በቃ ግን እያለቅሳለሁ ባየኋት ቁጥር ምን ሆነሽ ነው ጥልኛል አላቅ እንዲሰማኝን ስሜት በህይወቴ ለመጀመሪያ ጊዜ የሚሰማኝን ስሜት ማወቃቃል እያልኩኝ በቃ ኤቭሪዴይ አሁንም ድረስ ነው ምልሽ። ልክ ከእንቅልቤ ስነቃ ያስደነግጠኛል። በቃ ሁሉ ነገር መለወጡ ምናምን እና እግዚአብሔር ይመስገን በጣም ደስ ደስ ደስ የሚል ነገር ነው። ሙሉ ጊዜዋን ማርያምንና ሌሎች ሁለት የአስራ አምስትና የሶስት ዓመት ልጆቿን ለማሳደግ እንደ ሰጠች የምትናገረው መርሃዊት ማርያም ከልጅነቷ ጀምሮ የትምህርትና የማንበብ ፍቅር እንዲኖራት መጽሐፎችን በመግዛትና በማንበብ ታበረታታት ነበር። ለልጆች ስኬት ትልቁ ቁም ነገርም ወላጆች ጊዜያቸውን መስጠታቸው ነው ስትል ትመክራለች። እኔ የሰጠኋቸው ጊዜን ነው፣ በቃ በቃ በፍቅር ፍቅር ነው የሰጠው፣ ሌላ ምንም ነገር አደለም ልጆች ትልቅ ቤት ውስጥ ስላኖርሻቸው፣ ውድ ነገር ስለገዛሽላቸው፣ ስላዝናናሽ በገንዘብ አይደለም። ልጆች ከማንም በላይ እኛን የሚፈልጉት ከማንም በላይ እኛን የሚያ በቃ ያንን ኤንቫይሮመንት ነው ለነሱ የፈጠርኩትና አሁን እኔ ለሌላ ሰው የምመክረው ስልሽ ከባድ ነው ህይወት። በእርግጥ እዚህ ሀገር ግዴታ መስራት አለብሽ፣ ኃላፊነት አለ። ግን ምንም ነገር ቢሆን ጊዜ ለልጆቻችን መስጠት እስፔሻሊ አሁን ብዙ ጊዜ ወላጆች እኛ ላይ ያለ ችግር ማየው በጣም ስክሪን ላይ ልጆች ጊዜያቸውን ያጠፋሉ። በተቻለ አቅም ያንን ነገር ሊሚት ማድረግ ብንችል ከልጅነታቸው ጀምሮ ራሳቸው ኤክስፕሎር እንዲያደረጉ ማድረግ እና ሞር ከኛ ጋር ጊዜ ቢያሳልፉ ይሆናሉ። ማርያም በዚህ ውድድር ስታሸንፍ የመጀመሪያ ካናዳዊት መሆኗን ተከትሎ የካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ አኩርተሽናል የሚል መልእክት በትዊተር አማካኝነት አስተላልፈውላታል። ለማርያም ይህና ከመላው ዓለም የሚደርሷት የደስታ መግለጫዎች ካሰበችው በላይ እንደሆነ በደስታ ትናገራለች። አስተማሪዎች ልከውልኝ ነበር በኢሜል ጀስትን ትሩዶ ትዊተር ጎች ምናምን ብለው ከዛ እንዴት ሳየው አሳቀኝ። ለምን እንደሆነ አላውቅም። በቃ ማሸነፍ ካሰብኩት በላይ ብዙ ነገር እያመጣ ስለሆነ ጅስ ገርሞኝ ነበር። ማርያም ባገኘችው የሽልማት ገንዘብ አሜሪካን ሀገር ባለ ዩኒቨርሲቲ ውስጥ ፊዚክስ ማጥናትና ትልቅ ቦታ መድረስ እንደምትፈልግ ነግራናለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።